በኦሃዮ ክፍለ ግዛት የክሊቭላንድ ከተማ እየተካሄደ ያለው የሪፐብሊካን ፓርቲ ጉባኤ የፓርቲው ተወዳዳሪ ታሳቢ እጩ ዶናልድ ትራምፕ ባለቤታቸው መሊና ትራምፕ ትናንት ምሽት ያደረጉት ንግግር ያስነሳው ውዝግብ እየተባባሰ ነው። በምሽቱ ንግግሮች ያደረጉት የፓርቲው አመራሮች፣ ተማሪዎች እና ሌሎችም ተጋባዦች አሜሪካን ያለችበትን ሁኔታ ለመቀየር ያሉትን አለ የሚሉትን ብቸኛ አማራጭ ዶናልድ ትራምፕ ናቸው ብለዋል። በከተማይቱ ውስጥ ከጉባኤው ጎን ለጎን የተለያዩ ይዘት ያላቸው ሰልፎችም እየተካሄዱ ነው። ሰለሞን አባተ በስፍራው ይገኛል። የሪፐብሊካን ፓርቲው የመክፈቻ እለት የተሰየመው አሜሪካን መልሰን ደህንነቷ የተጠበቀ እናድርጋት በሚል መሪ ቃል ነበረ። በዚህ ምሽት ቁጥራቸው የበዛ ተናጋሪዎች፣ የፓርቲው የየደረጃው መሪዎችና ተጋባዦች በሀገሪቱ ውስጥ ባሉ የፖሊስና የጥቁሮች ግንኙነቶች፣ በአለም አቀፍ የሽብር እንቅስቃሴዎችና ምላሾች፣ ህገ ወጥ በሚባለው ኢሚግሬሽን ወይም ፍልሰት ምክንያት አሜሪካ ውስጥ እየተፈጸሙ ናቸው በሚባሉ ወንጀሎች ላይ ያተኮሩ ነበሩ። በመሆኑም እነዚህን ችግሮች ለመፍታትና አሜሪካን መልሶ አንድ ለማድረግ ብቸኛው ሰው ዶናልድ ትራምፕ ናቸው ሲሉ የቴክሳሱ የቀድሞ ገዢ ሪክ ፔሪ፣ የኒውዮርክ የቀድሞ ከንቲባ ሮዲ ጁሊያኒ፣ የአላባማው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል ጃክ ሴሽንስ፣ የዊልካንሰን እንደራሴ ሻን ደፊ ከነባለቤታቸው ቀርበው ሴናተር ቶም ክላንሲ በቤንጋዚ ውስጥ የተገደለው ሻን ስሚት እናት ፓትሪሺያ ስሚት፣ የተለያዩ አካባቢዎች የፖሊስ አዛዦች ምስክርነት ሰጥተዋል፣ እምነታቸውን ተናግረዋል። ስለ ዶናልድ ትራምፕ የኒውዮርኩ ሩዲ ጁሊያኒ ያደረጉት ንግግር በጋለ ስሜት የተሞላ ነበር። እንዲያውም በአሁኑ ሰዓት አሜሪካ ውስጥ በፖሊስና በጥቁሮች መካከል እየተባባሰ ለመጣው መሻከርና መፋጠጥ እየታዩ ላሉ ግድያዎቹና እውነተኛ ተጠያቂዎች ያለፉት ስምንት ዓመታትና የጥቁሮችን ህይወት ዋጋ አለው ብላክ ላይቭስ ማተር ንቅናቄ አራማጆች ናቸው ብለዋል። ዛሬ የቀረን ፍርሃት ነው ብለዋል ሩዲ ጁሊያኒ እንዲህ አልዋክለው እዚህ የምገኘው አንድ ብርቱ ጉዳይ ልነግራችሁ ነው። የአሜሪካን ደህንነት እንዴት ማስጠበቅ እንችላለን? ከአሜሪካውያን ቁጥራቸው የበዛው ዛሬ ደህናነን ሰላምነን ብለው አያምኑም። ለልጆቻቸው መጪ ህይወት ይጨነቃሉ፣ ይሰጋሉ፣ ለራሳቸው ይፈራሉ። ፖሊስ መኮንኖቻችን ከጀርባቸው ኢላማ ስለ መደረጋቸው ይሰጋሉ። ዳላስና ባተሩዥ ላሉ የፖሊስ መኮንኖቻቸውን እናም ቤተሰቦቻቸው እንጸልያለን። ላለፉት ሰላሳ አመታት በግል እንደሚያውቋቸው የተናገሩላቸው ዶናልድ ትራምፕ እጅግ ጥሩ ሰው፣ ርኅሩኅና ሰው ረጂ፣ የፖለቲካ ጫወታና ቋንቋ የማያውቁ ግን የተግባር ሰው እንደሆኑ ተናግረዋል ሩዲ ጁሊያኔ በመሆኑም አሜሪካን መልሰው ደህንነቷ የተጠበቀ መልሰው ሀያል የሚያደርጓት እርሳቸው ብቻ መሆናቸውን እጅግ በጋለ በበረታ ስሜት እየጮሁ እና እየተወራጩ ተናግረዋል ጁሊያኒ። የምሽቱ ግዙፍ ትኩረት የነበረው ታሳቢው ፕሬዚደንታዊ እጩ ያስተዋወቋቸው በአካል ተገኝተው ምናልባትም ዶናልድ ትራምፕ ከተመረጡ መጪዋ ቀዳሚት እመቤት ሊሆኑ የሚችሉት ሜላኒያ ትራምፕ ያደረጉት ንግግር ነው። ሚስ ትራምፕ ባደረጉት ሰፊ ንግግር ስለ ባለቤታቸው ጥንካሬ፣ ስለ ራሳቸው ያለፈ የስሎቬኒያና የሶሻሊዝም ወይም የህብረተሰባዊነት አለም ህይወት አብራርተዋል። ሜላኒያ ትራምፕ ያንን ለአሜሪካውያን እንደማይመኙ አሜሪካና ህዝቧ እጅግ የላቁና የተከበሩ መሆናቸውን እንዲህ ተናግረዋል። የሚከተለውን አስተያየት ሰጥተዋል። that you work hard for what you want in life. That your work is your bond. ወላጆቼ በሕይወቴ ማግኘት የምፈልገውን ነገር ለማግኘት የመስራት ዋጋ በውስጥ ያኖረዋል። ስራ ብቸኛ ዋስትና መሆኑን የምለውን እንዳደርግ የምናገረውን ቃል እንድፈጽም አስተምረውኛል። ሌሎችን ማክበር እንዳለብኝ ነግረውኛል። ለልጆቼ የማስተላልፈው ይህንኑ ነው፣ ለመጪው ትውልዶችም እንዲዘልቅ እፈልጋለሁ። የስኬቶቻችን ብቸኛ ገደብ እነርሱን በመጨበጥ የሚኖረን ጥንካሬና የጥረታችን ብርታት መጠን ነው። ሙሉ የሚስ ትራምፕ ንግግር እጅግ የተዋበና ተሳታፊዎችንም ሲያስጨበጭብ ያመሸ ቢሆንም የአሁኒቱ ቀዳሚት እመቤት ዋይት ሀውስ ያሉት ሚስ ሚሼል ኦባማ የዛሬ ስምንት ዓመት ወደ ዋይት ሀውስ ሊገቡ ሲሉ ያደረጉትን ንግግር ነው የሚል ጭቅጭቅ ተነስቶ ድፍን አሜሪካ በዚህ የኩረጃ ታሪክ ላይ እየተነጋገረ ነው። ምንም እንኳ ንግግሩን ያዘጋጁት ከትንሽ ድጋፍ በስተቀር ራሳቸው ሜላኒያ ትራምፕ መሆናቸውን ባለቤታቸው ቢናገሩም የንግግሩ አዘጋጅ ነው የተባለው እና የዘመቻው መሪ ጭምር ብዙ ዱላ ከሪፐብሊካኑ መሪዎች ወይም ከሌሎችም ወገን እየተሰነዘረባቸው ነው። ለማንኛውም ንግግራቸው በተረጋጋ ስሜት የቀረበ የውብና ብዙ ቁም ነገሮችን አዘም ነበር። የትራምፕ ዘመቻ ጥቂት ቅብጅርና ቀበጥ ማለት ከሌለበት ምን የትራምፕ ዘመቻ ሆነው ሲሉም ሰውን አስቀውታል። በሌላ በኩል ትናንት ከሰዓት በኋላ በነበረው የፓርቲ ጉባኤ ላይ ዶናልድ ትራምፕን አንቀበልም ብለው ሲታገሉ የቆዩ የሪፐብሊካን ፓርቲው አባላት መሪዎችም የየግዛቱ ድምፅ ይጠየቅና ዶናልድ ትራምፕን መቀበል አለመቀበላችን በድምፅ ብልጫ ይወሰን ብለው ጠይቀው ጥያቄያቸው ተቀባይነት ሳያገኝ በመቅረቱ በሊቀመንበሩም ውሳኔ ብዙ ልዑካን ስብሰባውን ረድጠው ወጥተው ነበር። ጉባኤው ለጥቂት ሰዓታት ከተስተጓጎለ በኋላ ትናንትናውኑ ምሽት ቀጥሎ የዛሬውም ከጥቂት ሰዓታት በኋላ በዋሽንግተን እና በክሊቭላንድ ይህ በእንዲህ እንዳለ ትናንትም ዛሬም ክሊቭላንድ ውስጥ የተለያዩ የተቃውሞና የድጋፍ ሰልፎች እየተካሄዱ ነው። በመሳሪያ ባለቤትነት ጉዳይ ላይ የጥቁሮችን ሕይወት ዋጋ አለው ንቅናቄና የአዲሱ ጥቁር አነሮች ፓርቲ ሰልፎች የሚጠቀሱ ናቸው። የጉባኤውን እንቅስቃሴና ሰልፎቹንም በዘገባዎችም በፌስቡክ ቀጥተኛ ሽፋን እናንተ ዘንድ እንዲደርሱ የአሜሪካ ድምፅ ጥረት እያደረገ ይገኛል። ኢትዮጵያውያን ከፍተኛ ባለሙያዎችንም አወያይተናል። ቪኦኤ አምሃሪክ ላይ ገብታችሁ በፌስቡክ መከታተልና መሳተፍ ትችላላችሁ። ለሪፐብሊካን ፓርቲው ጉባኤ፣ ለአሜሪካ ድምፅ ሰሎሞን አባተነኝ ከክሊቭላንድ ኦሃዮ።